ትናንት ማለዳ ከአዲስ አበባ ተነስቶ ወደ ኬንያ ለስድስት ደቂቃዎች ብቻ መብረር የቻለው ቦይንግ 737 ኢቲ 302 የኢትዮጵያ አየር መንገድ አውሮፕላን ካሰበበት ሳይደርስ ስምንት የበረራ ሰራተኞችን ጨምሮ ያሳፍራቸውን 149 የ33 ሀገራት ዜጎች ይዞ በመከስከሱ የሁሉም ሰዎች ሕይወት ጠፍቷል። ዓለምን ሀዘን ውስጥ የከትተው ይህ ከባድ አደጋ ዛሬ በኢትዮጵያ ብሔራዊ የሀዘን ቀን እንዲታወጅም አድርጓል። ዛሬ ከተለያዩ ተቋማትና ሀገራት ጭምር የተሳተፉበት የምርመራ ቡድን የአውሮፕላ የሱዳኑን ስብርባሪዎች የተሳፋሪዎችን አካላትና የመረጃ ሳጥንን ጨምሮ ሌሎች ቁሳቁሶችን አግኝቷል። ሀዘኑ የጎዳቸው የኢትዮጵያ አውሮፕላን አብራሪዎች ማህበር ዛሬ የስራ ባልደረቦቻቸውንና የአደጋውን ተጎጂዎችን በማሰብ በጋራ ለሀዘን ተቀምጠው ውለዋል። እነዚህ ሰዎች እህቶቻችን፣ ወንድሞቻችን ማለት ናቸው። ከስራ ባልደረቦቻችንም በላይ በጣም ጥሩ ሰዎች ናቸው ሁሉም እና ከሀዘናችንም በላይ ደግሞ በጣም የሚናፍቁን ልጆች ናቸው። ከነሱ እንዳልሰማ ብዙ ሞከሩ፣ ግን ሰማ። በኋላ ስልኮች ተደወሉ፣ የትነሽ የሚል ና በቃ ሰማው እና ሰማ። የአየር መንገዱ ሰራተኞች ህይወታቸው ያለፉትን ባልደረቦቻቸውን እያነሱ ጽናት ልንማርባቸው ይገባል በማለት እርማቸውን አውጥተዋል። ካፕቴኑ በጣም ትሁት ሁሉ ሰው የሚናገርለት በጣም ትሁት ሰው፣ አክባሪ ስራውን ወዳድ ፕሮፌሽናል ነው የሚባለው፣ ፕሮፌሽናል ነበረ እና እንደሱ አይነት ሰው ማጣት ለእኛ ብቻ ሳይሆን ለሀገራችን በጣም ትልቅ አሳዛኝ ዜና ነው። ሳራ ማለት ደግሞ እንዲሁ አንድ ቀን ካወቅካት የምትናፍቅ ልጅ ነች። ካፕቴን ያሬድ በጣም ሶሽብል የሆነ ሰው ነው። ቬሪ ያንግ፣ በጣም ኤነርጀቲክ የሆነ ሰው ነው። ምንም እንኳ ያው እዚሁ ኢትዮጵያ ውስጥ ተወልደው ባያድግም ከሁላችንም ጋር እንደ ጓደኛ በቀላሉ መሆን የቻለ ሰው ነው። በካፒቴን ያሬድ ጌታውን ዋና አብራሪነት ይበር የነበረው አውሮፕላን ችግር ገጥሞት እንደነበርና ወደ ተነሳበት ቦሌ አዲስ አበባ ዓለም አቀፍ አውሮፕላን ማረፊያ እንዲመለስ ተፈቅዶለት እንደነበር ሁነቱን ተመልክቶ ከተሰጡ መግለጫዎች ታውቋል። የኢትዮጵያ አውሮፕላን አብራሪዎች ማህበር ፕሬዚዳንት ካፒቴን የሸዋስ ጌታውን ስለ ዋና አብራሪው ለዲ ደብሊው እንዲህ ነበር ያሉት። ካፕቴን ያሬድ እኔ ፐርሰናሊ በጣም የምቀርበው ሰው ነው። የማክሰኞና ሐሙስ አብረን ኳስ እንጫወታለን። ይህ ነገር ባይሆን ኖሮ ምናልባት ዛሬ ኳስ አብረን እየተጫወትን ነበር። አየር መንገዱ የተጎጂ ሰራተኞችን ቤተሰቦች በቅርበት እንዳገኛቸውም ካፒቴኑ ተናግረዋል። የረዳት አብራሪው ቤተሰቦች እዚሁ ናቸው። ያው የአየር መንገዱ ራሱ በአደጋ ጊዜ በሚያደርገው ስርዓት መሰረት ሁሉንም ቤተሰቦችን ደርሷቸዋል ብለን እናስባለን። ካፕቴን ያሬድ እናት ኬንያ ነው ያሉት። አባቱ ግን አዳማ ነው የሚገኙት። ብዙዎቹ ጓደኞቻችን በጣም የቅርብ የሆኑት የአሬድ ጓደኞች በአሁኑ ሰዓት አባቱ ጋር አብረው ነው ያሉት። ለዛም ነው እዚህ አልተገኙት። ይህንን ከባድ አደጋ ተከትሎ የሀገራት መሪዎች፣ ባለስልጣናት፣ የትልልቅ ተቋማት መሪዎች እንዲሁም ታዋቂ ግለሰቦችና ሌሎችም ሀዘናቸውን እየገለጹ ናቸው። ለዲደብሊው ለተጠናቀረው ዘገባ ሰለሞን ሙጨ ነኝ ከአዲስ አበባ።